የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምረ በከፍተኛ ሁኔታ የታጠቁ አማጽያን ቦምቦችና የውጊያ ጠመንጃዎችን በጫኑ ተሽከርካሪዎች ላይ በመሆን በከተማይቱ ላይ ጥቃት በማድረስ ከሶማሊያና ከኢትዮጵያ ጥምር ኃይሎች ጋር ሶስት ሰዓት የፈጀ ውጊያ አካሂደዋል። አደን መሐመድ ኑር የተባሉ የሶማሌ ሸንጎ አባል ድምፅ ነው የሰማችሁት። ሙሉ ዘገባው ደርሶናል፣ አድማጮች በዕለቱ አብይ ርዕስ ይቀርባል። አርብ ሐምሌ 22 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪው አቀናባሪው ኤልያስ አስማረ፣ የቴክኒክ መሐንዲሱ ኔልሰን ሎፔዝ ነው። የሰዓቱ የዓለም ዜና አቅራቢ ቆንጅት ታየናት። ለምሽቱ የተሰናዱ በርከት ያሉ ዘገባዎችና ቅንብሮችን ይዘን እስከ አራት ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና ጤና ይስጥልኝ። እንደምናመሻችሁ አድማጮች። የምሽቱን ያለም ዜና የማሰማችሁ ቆንጂ ይታየ ነኝ። ደቡብ ምዕራባዊ ሶማሊያ ባይደዋ ከተማ ውስጥ ዛሬ አርብ በደረሰ የቦምብ ፍንዳታ ሁለት ሰዎች ሲገደሉ ሌሎች ስምንት ሰዎች መቁሰላቸው ተገልጿል። የተገደሉት የጥቃቱ ኢላማ የነበሩት የክልሉ የፍትህ ሚኒስትር ሼክ ሐሰን ኢብራሂምና ወንድ ልጃቸው መሆናቸውን እማኞችና የጸጥታ ባለስልጣናት ገልጸዋል። በጥቃቱ የሚኒስትሩን ሌላ ልጅ ጨምሮ ቢያንስ ስምንት ሰዎች እንደቆሰሉ ታውቋል። ሚኒስትሩና ልጆቻቸው ከአርብ ጸሎት በኋላ ከመስጂድ በመውጣት ላይ ሳሉ ቦምቡ መፈንዳቱን የደህንነት ባለስልጣናት ገልጸዋል። ለዛሬው የቦምብ ጥቃት ኃላፊ ነኝ ያለ ባይኖርም የጸጥታ ባለስልጣናት ግን እንዲህ ያሉ ጥቃቶችን በማድረስ ተጠያቂ የሚያደርጉት የአልሸባብ ታጣቂዎችን ነው። በዚህ ዓመት በኮንጎ ዲሞክራቲክ ሪፐብሊክ ሰራዊትና ኤም 23 በሚባለው አማጺ ቡድን መካከል የተካሄዱ ግጭቶች ከ160 ሺህ በላይ ሰዎች ማፈናቀላቸውን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። ከሰሜናዊቱ ጎማ ከተማ በስተምስራቅ ባለችው ኒራንጎንጎ ከተማ መጠለያ ሰፈሮችን የጎበኘችው ሩት ኦማሪያ ያጠናከረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ሬቤካ ራኩንዶ የተባለች የ20 ዓመት ሴት ባለፈው ሰኔ በኮንጎ ጦርና በአማጽያኑ መካከል በሩት ሽሩ ግዛት የተካሄደውን ግጭት በመሸሽ ከባሏና ከአንድ ዓመት ልጇ ጋር ተፈናቅላለች። ከኒራጎንጎ ግዛት ከመጡ በመቶዎች ከሚቆጠሩ ተፈናቃዮች ጋር ወደ መጠለያ ሰፈርነት በተቀየረ ትምህርት ቤት ውስጥ አርፋለች። እዚህ የደረስነው በእግር ተጉዘን ነው ምክንያቱም ምንም አይነት ትራንስፖርት አልነበረንም። ምግብም ደግሞ አልነበረንም። ምግብ ሳላበስል ለአምስት ቀናት ተጉዣለሁ። ልጄ በዚህ የተነሳ ደክሟል። ወደ ጤና ተቋም ወሰድኩት ግን ምንም አልሰራም ልጇ በረሃብ ላይ በሽታ ተጨምሮበት የዛሬ ሁለት ሳምንት ሐምሌ 10 ሞተ አዳዲስ ተፈናቃዮች አሁንም ከኛሩቺኒያ እየገቡ ነው በዚህ የተነሳም ያለችዋም ጥሪት እየተመናመነች ነው ቴዎ መስኩራ በካንያ ሩቺኒያ የተፈናቃዮች ካምፕ መሪ ናቸው እዚህ ከደረስን ጊዜ ጀምሮ ምንም እርዳታ አላገኘንም እስከ አሁን በዋጥም በምግብና መጠለያ ጦት አራት ሰዎችን ቀብሬ ያለው በእጅጉ እየተሰቃየን ነው የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ካለፈው መጋቢት ጀምሮ በኮንጎ ዲሞክራሲያዊት ሪፐብሊክ ሰራዊት እና በኤም 23 አማጽያ መካከል የተካሄዱ ግጭቶች ከ160 ሺህ በላይ ሰው ከየቤቱ አፈናቅለው አብርሯል። ዩኤንኤችሲአር ግጭቱ ከመቀስቀሱ በፊት ለኮንጎ ዲሞክራቲክ ሪፐብሊክ ከጠየቀው 225 ሚሊዮን ዶላር ውስጥ ያገኘው አንድ አምስተኛውን ብቻ መሆኑን አስታውቋል። ከኛ ሩቺኒያ ያለው አንድ አነስተኛ ተንቀሳቃሽ ሆስፒታል በመሆኑ የሕክምና ችግሩም የበረታ ነው። ማምቦ ካዋያ በኒራጎንጎ ሲቪል ማህበረሰብ አባል ናቸው። ኤል ሆፕታል ኬ ኢ ቴ ኢንስታሌ ሆስፒታሉ የተሰራው በፕሬዝዳንቱ መሪነት እንደ አውሮፓውያን አቆጣጠር በ2021 ነው። ይሁን እንጂ በሚያስፈልጉት ቁሳቁሶች የተሟላና የተሻሻለ ነገር የለም። በቅርብ ጊዜ መንግስት ምንም የሰጠው ነገር ባለመኖሩ፣ ግጭቱ በጤና አገልግሎት ላይ ችግር ፈጥሯል። በሌላም በኩል በዚህ ሳምንት ውስጥ በተባበሩት መንግስታት ድርጅት የሰላም አስከባሪ ተልዕኮ ላይ የታየው ተቃውሞ ወደ ህውከት ተለውጦ ቢያንስ 15 ሰው ተገድለዋል የሰልፈኞቹ ቅሬታ የሰላም አስከባሪ ኃይሉ አካባቢያቸውን ማረጋጋትም ሆነ ደህንነታቸውን መጠበቅ አልቻልንም የሚል ነው ለአካባቢው የጸጥታ መደፍረስ የመንግስታቱ ድርጅት አቃቢያነ ሰላም ተጠያቂ ሆኑም አልሆኑም ጎማ አካባቢ ባሉ ከተሞች ግን ሰላም ብርቅ ነች በሌላ የአፍሪካ ዜና ጊኒ ዋና ከተማ ኮናክሪ ውስጥ ወታደራዊ አገዛዙን የሚቃወሙ ሰልፎች ትናንት ተካሂደዋል። ሰልፈኞቹ መንግስቱ ሀገሪቱን ወደ ዲሞክራሲያዊ ስርዓት ለመመለስ የወጡ እቅዶችን በያዘበት መንገድ ላይ ነው ተቃውሟቸውን ያሰሙት። የተቃውሞ እንቅስቃሴው ኮናክሪን ያሽመደመዳት ሲሆን የተቃውሞ ሰልፉ አደራጆች እንዳሉት ከሰልፈኞቹ መካከል አንድ ሰው በጥይት ተገድሏል። የምዕራብ አፍሪካ ሀገሮች የመጣኔ ሀብት ትብብር ማህበረሰብ ኤ ኤኮዋስ ሊቀመንበር ኦማሮ ሲሶኮ ቢሳዎ ውስጥ ከፈረንሳዩ ፕሬዚደንት ኢማኑዌል ማክሮን ጋር ሆነው ባደረጉት ገለጻ ወታደራዊ ገዢዎቹን ሀገሪቱን ወደ ዲሞክራሲያዊ አስተዳደር ለመመለስ የወጣውን የጊዜ ሰሌዳ ቀደም እንዲያደርጉ ጠይቀን አሳምነናል ብለዋል። ወታደራዊ ገዢዎቹ ግን እርሳቸው ያሉትን አላረጋገጡም። በትናንቱ ግጭት አንድ ሰው በጥይት ሲገደል ብዙዎች እንደቆሰሉ ለህገ መንግስት የቆመ ብሔራዊ ግንባር የተባለው ቡድን አመልክቷል። የጊኔ ባለስልጣናት በተቃውሞ ሰልፍ ላይ ሰው መገደሉን አላረጋገጡም። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የንግድ ሚኒስቴር የመጣኔ ሀብት ትንታኔ ቢሮ ትናንት ሐሙስ ባወጣው መረጃ በያዝነው 2022 ዓ ም የመጀመሪያ ሩብ ዓመት በ1.6 ከመቶ ወርዶ የነበረው አጠቃላይ የሀገር ውስጥ ምርት ከሚያዝያ እስከ ሰኔ በነበሩት ሶስት ወራት ውስጥ በመጠኑ አንሰራርቶ በ0.9 ከመቶ ማዘግዘቁን አሳይቷል። የተቃዋሚ ፓርቲ ፖለቲከኞችና አንዳንድ ኢኮኖሚስቶች የዩናይትድ ስቴትስ ምጣኔ ሀብት የውድቀት ምልክቶችን አሟልቷል ቢሉም ፕሬዚደንት ጆ ባይደን እና ባለስልጣኖቻቸው ግን የሚያምኑት ተቃራኒውን መሆኑን እየተናገሩ ነው። የዩናይትድ ስቴትስ የንግድ ሚኒስቴር ትናንት ባወጣው መግለጫ የመንሸራተት ጠቋሚ በሆነ ሁኔታ የምጣኔ ሀብቱ እድገት ለሁለተኛ ተከታታይ ሩብ ዓመት መቀነሱን የሚያሳይ መረጃ ይፋ ማድረጉን ተከትሎ ባይደን በሰጡት መግለጫ የዓለም ንግድ መናኸሪያ በሆነው የኒውዮርኩ ዎል ስትሪት እና ተንታኝ ጠቢባን መካከል ውድቀት ውስጥነን አይደለንም በሚል ዛሬ ብዙ ሹክሹክታና ጉምጉምታ ይኖራል። ነገር ግን የሥራ ዕድል ገበያውንና የቅጥሩን ሁኔታ እንዲሁም ሸማቹ ገበያ ላይ የሚያወጣውን ገንዘብ የመዋለ ነዋይ ፍሰቱን መጠን ስናይ በሁለተኛው ሩብ ዓመትም የምጣኔ ሀብት እድገት ምልክቶች መኖራቸውን እንመለከታለን ብለዋል። የገንዘብ ሚኒስትሯ ጃኔት የለንም ቀደም ብለው ለጋዜጠኞች በሰጡት ቃል የምጣኔ ሀብት ድቀት ውስጥ ነን፣ አይደለንም በሚል በቃላት አተረጓጎምና አጠቃቅም ላይ መነታረኩን እንተወውን፣ ምጣኔ ሀብታችን አደጋን የሚቋቋም ወይም ተለማጭ እንደሆነ ነው ብለዋል። የአሜሪካ ኢንተርፕራይዝ ኢንስቲትዩት የምጣኔ ሀብት ባለሙያው ዴዝመንድ ላክማን ቀደም ሲል ለቪኦኤ በሰጡት ትንታኔ የምጣኔ ሀብቱ እድገት ለሁለት ተከታታይ ሩብ ዓመት ማሽቆልቆል ካሳየ የውድቀት ምልክት እንደሆነ ብዙ ሰው ስለሚያምን በአብዛኛው አስተሳሰብ ድቀት ላይ ነን ብለው ነበር። ዩናይትድ ስቴትስ ውስጥ የምጣኔ ሀብት ድቀት መከሰት አለመከሰቱን የሚበይነው ብሔራዊው የምጣኔ ሀብት ምርምር ቢሮ ቢሆንም ውሳኔው የሚቆረጠው ያለፉ ሁኔታዎች ተገምግመውና ግምት ውስጥ ገብተው መሆኑ ይነገራል። አንዳንዶች የዩናይትድ ስቴትስ ምጣኔ ሀብት እርስ በርስ የሚቃረኑ የሚመስሉ ገጽታዎች ያሉት እንደመሆኑ አንዱን ገጽታ ብቻ መዞ በመመርኮዝ በቀላሉ መደምደም አይቻልም ሲሉ ይከራከራሉ። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ በታይዋን ጉብኝት ሊያደርጉ ይችላሉ የሚለው ዜና መሰማት ከጀመረ አንስቶ በአሜሪካና ቻይና መካከል ውጥረት አይሎ ባለበት በዚህ ወቅት ፕሬዚደንት ጆ ባይደንና የቻይና ዋቻቸው ሺ ጂንፒንግ ትናንት ሐሙስ ረዘም ያለ የስልክ ውይይት አድርገዋል። ናንሲ ፐሎሲ በታይዋን ጉብኝት የሚያደርጉ ከሆነ አሜሪካ ጠንክር ያለና የማይቀር የአጸፋ እርምጃ ይጠብቃታል ስትል ቤጂንግ አስጠንቅቃለች። ባይደን ሺጂንፒንግን ሲያነጋግሩ ስልጣን ከያዙ ወዲህ ይህ ለአምስተኛ ጊዜ መሆኑ ነው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ወደ ዩክሬን ጦርነት ዜና ስናመራ በማሪዮፖሎ ውጊያ የተያዙ ቢያንስ አርባ ዩክሬናውያን ምርኮኞች የዩክሬን ተዋጊዎች በሀገሪቱ ምስራቃዊ አካባቢዎች አደረሱ ባሉት የከባድ መሳሪያ ድብደባ መገደላቸውን በሩሲያ የሚደገፉ ተገንጣዮች ተናገሩ። ሌሎች ሰባ አምስት የሚሆኑ ምርኮኞችም መቁሰላቸውን አመልክተዋል። ይህ በእንዲህ እንዳለ የብሪታንያ የመከላከያ ሚኒስቴር ዛሬ በትዊተር ባወጣው የደህንነት መረጃ ግዙፍ ለውጥ ባለው እርምጃ ሩሲያ ከውጊያ ግንባር እንቅስቃሴዎቿ ከፊሉን ኃላፊነት ቫግነር ግሩፕ ለሚባለው የግል ወታደራዊ ኩባንያ እንዳዛወረች አመልክተዋል። ሚኒስቴሩ በዚሁ ትዊቱ የሩሲያ መንግሥት ይህንን ማድረጉ ቫግነር ግሩፕን ከመሳሰሉ ኩባንያዎች ጋር ግንኙነት እንዳለው ማስተባበል እንዳይችል ያደርገዋል ብሏል። ሩሲያ እርምጃውን የወሰደችው የበረታ የእግረኛ ተዋጊ እጥረት ስላለባት ሳይሆን እንደማይቀርም ሚኒስቴሩ አክሎ ገልጿል። በተያያዘ ዜና የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በትናንቱ እለታዊ ንግግራቸው በዓለም ላይ የሩሲያን ያህል አቅሙን ሽብርተኝነት ላይ የሚያውል ሌላ የለም ብለዋል። ዓለም አቀፍ የሆነ የህግ ምላሽ ሊሰጠው ይገባል ሲሉም አሳስበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሩሲያን በሽብር ደጋፊ መንግስትነት እንዲፈርጃት የቀረበውን ውሳኔ የህግ መወሰኛው ምክር ቤት አባላት በሙሉ ድምፅ በመደገፋቸው ዘሌንስኪ አመስግነዋል። አድማጮች ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅ፣ ታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችን ነው። አርብ ሐምሌ 22 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ ናቸው። ታዲያ የምስልና ድምፅ ቅንብሩን በቀጥታ ስርጭታችን ደግሞ የምታሰናዳው ቲያንያንግ ናት። የዌብና ማህበራዊ የመገናኛ ቅንብሮች አሰናጃው አበባየሁ ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናቸው። አሁን በቀጥታ ወደ ዕለቱ ዐብይ ርዕስ ነው የምወስዳችሁ። አልሻባብ በኢትዮጵያ ድንበር አቅራቢያ ባደረሰው ጥቃት አስር ሰዎች ተገደሉ። ከኢትዮጵያ ጋር በድንበር በምትዋሰን አንዲት የሶማሊያ ከተማ ላይ ዛሬ የአልሻባብ ታጣቂዎች ባደረሱት ጥቃት አስር ሰዎች መሞታቸውንና ከ20 በላይ መቁሰላቸውን የአካባቢው ባለሥልጣናትና የዓይን እማኞች ተናግረዋል። በሌላ በኩል ወደ ኢትዮጵያ ሰርጎ ለመግባት የሞክረውን የአልሻባብ የሽብር ቡድን መደምሰሱን የመከላከያ ኃይል ስምሪት ኃላፊና ጊዜያዊ ጸጥታ ኮማንድ ኮማንድ ፖስት አስተባባሪ ሜጀር ጀነራል ተስፋዬ አያሌው ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ አመልክተዋል። ስመኝሽ የቆየ በአሜሪካ ድምፅ የሶማልኛ ዝግጅት ክፍል የተጠናቀረውን ዘገባ አካታ እንደሚከትለው ታቀርበዋለች። ማንነታቸው እንዳይገለጽ የጠየቁ የዓይን ማኞች ለአሜሪካ ድምጽ እንደገለጹት የአልሻባብ ታጣቂዎች ዛሬ ጠዋት በሶማሊያ ባኮል ክልል በምትገኘው አቶ ከተማ ያደረሱትን ድንገተኛ ጥቃት ተከትሎ ከኢትዮጵያ ልዩ ፖሊስና የሶማሊያ ኃይሎች ጋር ከባድ ውጊያ መካሄዱን አመልክተዋል። አንድ የዓይን እማኝ ስለ ሁኔታው ሲያስረዱ የአልሻባብ ተዋጊዎች የጠመንጃ ውጊያ ከመጀመራቸው በፊት ጥቃቱን ያስነሱት በመኪና ላይ በተጠመደ ቦምብና የመድፍ ጥይት ነው። በወቅቱ የሶማሊያ ፓርላማ አባላት ከሞቃዲሾ በድርቅ ወደ ተጠቁ አካባቢዎች እንዲደርስ የተላከውን የምግብ እርዳታ ለማከፋፈል ወደ ከተማዋ ገብተው የነበረ ሲሆን አልሻባብ ላደረሰው ጥቃት የመንግስት ባለስልጣናቱ ኢላማ የነበሩ ይሁን አይሁን እስካሁን በግልጽ አልታወቀ። ቀም ኤደን መሐመድ ኑር የተባሉ የሶማሊያ ሕግ አውጪ ለአሜሪካ ድምጽ በስልክ በሰጡት አስተያየት ስለ ሁኔታው ሲያስረዱ ይህን ብለዋል። በከፍተኛ ሁኔታ የታጠቁ አማጽያን ቦምቦችና የውጊያ ጥመንጃዎችን በጫኑ ተሽከርካሪዎች ላይ በመሆን በከተማይቱ ላይ ጥቃት በማድረስ ከሶማሊያና ከኢትዮጵያ ጥምር ኃይሎች ጋራ ሶስት ሰዓት የፈጀ ውጊያ አካሂደዋል። ኑር አክለው ከአስር በላይ የሚሆኑ ከሁለቱም ወገኖች የሞቱ ተዋጊዎችን ሬሳ ማየታቸውን ገልጸው አልሻባብ በውጊያው እየተጠቃ ሲሄድ የሞቱባቸውንና የቆሰሉ ተዋጊዎቻቸውን ጭነው መውሰዳቸውን አመልክተዋል። ከአስር በላይ የሚሆኑ ሟቾችን ሬሳ አይቻለሁ። አብዛኞቹ የአልሻባብ ተዋጊዎች ናቸው። ባለን የደህንነት መረጃ መሠረት ታጣቂዎቹ በርካታ ተዋጊዎቻቸውን አጥተዋል። የሞቱባቸውንና የቆሰሉባቸውን ሰዎች በሶማሊያ የሚገኘው የአፍሪካ ሕብረት ሰራዊት ላይ ጥቃት ባደረሱበት ወቅት ከወሰዷቸው ከጥይት የሚከላከሉ ተሽከርካሪዎች ውስጥ አስገብተው ይዘዋቸው ሄደዋል። በሌላ በኩል ወደ ኢትዮጵያ ሰርጎ ለመግባት የሞከረውን የአልሻባብ የሽብር ቡድን መደምሰሱን የመከላከያ ኃይል ስምሪት ኃላፊና ጊዜያዊ የጸጥታ ኮማንድ ፖስት አስተባባሪ ሜጀር ጄነራል ተስፋዬ አያሌው ለሀገር ውስጥ መገናኛ ብዙኃን ተናግረዋል። ሜጀር ጄኔራል ተስፋይን ጠቅሶ ኢዜአ እንደዘገበው ባለፉት ቀናት የኢፌድሪ አየር ኃይል ጋር በመቀናጀት በተወሰደው እርምጃ የሽብር ቡድኑ ኢትዮጵያን ለማጥቃት ያዘጋጃቸውን የትጥቅና ስንቅ ዴፖዎች ማውደም መቻሉን ተናግረዋል። ሆኖም ታጣቂ ቡድኑ በድጋሚ ጥቃት ለመፈጸም የተበታተነ ኃይሉን አሰባስቦ ኢትዮጵያና ሶማሊያ በሚዋሰኑበት አካባቢ ወደ ሀገር ውስጥ ሰርጎ ለመግባት ሲሞክር በጸጥታ ኃይሎች እርምጃ እንደተወሰደበት ተናግረዋል። በሶማሊያ ደቡባዊ ባኮል ክልል የምትገኘው አቶ ከተማ ባለፈው ሳምንት አልሻባብ በኢትዮጵያ ግዛት ስር ወደሚገኘው የሶማሌ ክልል ለመግባት ባደረጉት ውጊያ ካጠቁት ሶስት ከተሞች ውስጥ አንዱ ነው። የልዩ ፖሊስና የሶማሊያ ሰራዊት አባላት ለአሜሪካ ድምጽ እንደተናገሩት በደርዘን የሚቆጠሩ የአልሻባብ ተዋጊዎች አቶ ያኢድና ዋሻቆ የተባሉ ሶስት ከተሞች አቋርጠው ባለፈው ሐሙስ ወደ ኢትዮጵያ ግዛት መግባት ችለው ነበር። ለሚዲያ መረጃ ለመስጠት ስልጣን እንደሌላቸው ገልጸው ማንነታቸው እንዳይጠቀስ የጠየቁ ሌሎች የሶማሊያ ሰራዊት ባለስልጣናት ግን ወደ ኢትዮጵያ የገቡት የአልሸባብ ተዋጊዎች ቁጥር አምስት መቶ እንደሚደርስ ይገልጻሉ። ዩናይትድ ስቴትስ ባደረገችው ማጣራትም የኢትዮጵያ ኃይሎች እስከሚያስቆማቸው ድረስ ተዋጊዎቹ ወደ ኢትዮጵያ 150 ኪሎ ሜትር ድረስ ዘልቀው መግባት ችለው እንደነበር ተገልጿል። ከአልቃይዳ ጋር ትስስር ያለው አልሻባብ ከሶማሊያ ወደ ኢትዮጵያ ለመስፋፋት የሚያደርገው ጥረት በአሁኑ ወቅት በቁጥጥር ስር መዋሉን አንድ የዩናይትድ ስቴትስ የጦር ኃላፊ የገለጹ ሲሆን፣ አሸባሪው ቡድን በመጭው ወራት ተጨማሪ ጥቃቶችን ሊያደርስ እንደሚችል በመግለጽ ግን አስጠንቅቀዋል። የግዳጅ ጊዜያቸውን በማገባደር ላይ ያሉት የዩናይትድ ስቴትስ አፍሪካ እዝ አዛዥ ጀኔራል ስቲፈን ታውን ሴንድ ኢትዮጵያውያኑ ይህን ወረራ በአብዛኛው ተቆጣጥረው አጥቅተዋል ሲሉ ገልጸዋል። የኢትዮጵያ ባለስልጣናትም አልሻባብ ሐሙስ እለት አድርሶት የነበረው ጥቃት መቀልበሱን ያረጋገጡ ሲሆን ጀግና ወታደሮቻችን አልሻባብ ቢያንስ ለአንድ ዓመት የተዘጋጀበትን እቅድ አጨናግፈዋል። ወደ ኢትዮጵያ የላኳቸውንም ተዋጊዎች በሶስት ቀናት አሸንፈዋቸዋል ሲሉ የሶማሌ ክልል ፕሬዚዳንት ሙስጠፋ ኦመር ገልጸዋል። አልሻባብ በበኩሉ የአሜሪካ መንግስት ያለበትን ላሳወቀ የአምስት ሚሊዮን ዶላር ሽልማት ለመስጠት ቃል የገባለትን መሪውን ፉአድ መሐመድ አህመድ ካሌብ ሸንጎሌን በድንበር አካባቢ የሚገኙ ተዋጊዎቻቸውን ለማሰልጠን የላከ መሆኑን ተጠቅሷል። ስማቸውን መግለጽ ያልፈለጉት የቀድሞ የአልሸባብ አባል እንደሚሉት የቡድኑ ዓላማ ኢትዮጵያ ውስጥ ጥቁር ባንዲራቸውን መስቀልና ጅሃድ በአፍሪካ ቀንድ አዲስ ግንባር መስፋፋት መጀመሩን የሚገልጽ መግለጫ ማወጅ መሆኑን ገልጸዋል። በኬንያና በሶማሊያ ብቻ ሳይሆን በኢትዮጵያ ውስጥ መንቀሳቀስ የሚችሉ መሆናቸውን ማሳየት እንደሚፈልጉም የቀድሞ የአልሻባብ ኃላፊ አቡ አያል አብራርተዋል። የአፍሪካ ቀንድ ጉዳዮች ተንታኝ የሆኑት ማት ብራይደንም ይህ አልሸባብ ያደረሰው ጥቃት ምናልባት ወደፊት በኢትዮጵያ በቋሚነት የሚንቀሳቀስ ተዋጊ እንዲኖር ለማድረግ የታሰበ ስልታዊ ዓላማ መጀመሪያ ሊሆን ይችላል ይላሉ። ይህ ተዋጊ ቡድን በሶማሌና በኦሮሚያ ክልሎች መካከል በሚገኘው የባሌ ተራሮች ላይ ሊሰፍር እንደሚችልም ይጠቅሳሉ። ምንሽን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የተከታተላችሁት የዕለቱን አብይ ርዕስ ነበር። ወደ ተቀሩት ዘገባዎች እንሻገራለን። በደቡብ ክልል ቡርጂና አማሮ ልዩ ወረዳ በተከሰተ ድርቅ በሁለቱ ወረዳዎች ከ150 ሺህ በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውን የወረዳዎቹ ባለስልጣናት ለአሜሪካ ድምፅ አስታውቀዋል። በክልሉ 3.4 ሚሊዮን ዜጎች ድጋፍ እንደሚፈልጉ ከነኚህም ውስጥ በተለይ ሁለት ነጥብ አራት ሚሊዮን ለሚደርሱ ዜጎች ፈጣን ድጋፍ እንደሚያስፈልግ የክልሉ ርዕሰ መስተዳደር አቶ ርስቱ ርዕሱ ይርዳው ተናግረዋል። ዮናታን ዘብዲዮስ ነው ያጠናቀረው። አቶ እያሱ አየለ በቡርጅ ልዩ ወረዳ የሌሞ ቀበሌ አርሶ አደር ናቸው። ሁለት ሄክታር ማሳ ላይ የዘሩት የጤፍና የአድንጓሪ አዝርዕት መጥፋቱን ተናግረው በአካባቢያቸው ያለው የድርቅ ሁኔታ የከፋ መሆኑን ተናግሯል። ድርቁ በጣም ከፍተኛ ነው ሰው ደርሶ ያለ አቅም በቃ ፀሐዩ አበላሸ። አንድ ሁለት ሄክተር አርሼ በቃ ሙሉ በሙሉ ዜሮ ነው የገባው። ሌላ ደግሞ የሰብሎች በሽታም በቃ በጣም እንትን ብለው ሰብሎችም ሁሉ በረሃብም ሳርም አጥቶ በቃ ሁሉ እንትን ላይ ነው ያለው። እንደዚህ አይነት ድርቅ ነው በኛ አካባቢ። ለአንድ ጥማድ ከግማሽ ሶስት በሬ ነበርኩና በቃ አንድ ብቻ ነው የቀረ። የአምስት ልጆች አባት የሆኑት አርሶ አደር ኢያሱ ለረሀብ ተጋልጠናለሁ የሚሉትም በመንግስት የሚደረገው ድጋፍ በቂ አለመሆኑን ጠቁመው ከብቶቻቸውም በየቀኑ እየሞቱባቸው እንደሆነም ተናግሯል። ኖሮ በቃ አሁን ሰው በቃ ረሃብ ብዙዎች እንትን ያሉ ነው ያለው። ባለፈው እርዳታም ትንሽ ከመንግስት የተሰጠው ለቤተሰብ ብዛት የሚደርስ አይደለም፣ ትንሽ ነው። የጠፋውን ገልብጠን ሁሉ እያረሰን ነው ያለ ነው። አሁን ዝናብን አሁንም የለም፣ ደርቀዋል ሁሉ እንትን ሲሉ፣ በቃ ሰው እያረሰ ነው ያለው፣ ምንም እናደርግ ብለው የቡርጂ ወረዳ የግብርና ጽሕፈት ቤት ኃላፊ አቶ ሽብሮ ኦቴም የድርቁ ምክንያት የዝናብ እጥረትና በወረዳው የዘለቀው የጸጥታ ችግር ነው ብለዋል። በወረዳው ከ49 ሺህ በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውም ገልጿል። በ በ860 ሄክታር ላይ የተዘራው ቡቃያ ሙሉ በሙሉ መጥፋቱን ተናግረው በበልግ ወቅት ይሰበሰባል ተብሎ ከሚጠበቀው ከአራት ሚሊዮን ኩንታር ምርት ውስጥ ለቤት ቀለብ እንኳን የተገኘ ምርት የለምም ብሏል። ምንም አሁን ኤክስፐክት የሚደረግ ይልድ የለም። እነዚህን ግን እንኳን ለአንማል ፎሬጅ ጭምር አርቨስት ለመጠቀምም ሲባል ለአርቨስቲንግ ስቴት ጭምር አልበቃም። ኖርማሊ እዛው ነው ውልስ አድርገው የጠፋውን በተመሳሳይ በአማሩ ልዩ ወረዳ የዶርባ ደ ቀበሌ አርሶ አደር ጴጥሮስ ለእንጆም ለዘር እንኳን የሚሆን ምርት አላገኘንም ሲሉ ተናግሯል። አስራ አንድ የቤተሰብ አባላት አስተዳዳሪ ነኝ ያሉት አቶ ጴጥሮስ ከአየር ጸባይ መዛባት በተጨማሪ የጸጥታ ችግር ማሳቸውን እንዳያርሱ ማድረጉን ገልጸው ከመንግስት በቂ ድጋፍ አልተደረገልን። ምስሉም አማረዋል። ሁለት ሺህ አስራ ሁለት ድረስ ዝናብ ዘነበ የለም። እንደገና ይሉኮ ምንም ከሁለት አስራ ሁለት ድረስ ደርሶ እስከ አሁን የመሰለ ይሉ የለም። ስለዚህ በጣም ከባድ ጫት ይወጣ ድርቃል። ሌላ ያው ጦርነት ያለ बेटा ने, ती ने, तो ने, तो ने, ने ने तो तो से आप गया ስንት ሄክታር ነበር እርሰዎ ያረሱት? ሶስት ቦታ ያው አርሽ ነበር። ያው አንድ ሄክታር አርሽ ነበር። በቆሎም እንደዛ ሄክታር ግማ ነበር። ምንም አላገኘውም። እንደዚያ ዘራ የመጋቢትም የመረጃም ሁሉ ነገር ከአማሮ ልዩ ወረዳ ግብርና ጽሕፈት ቤት የተገኘው መረጃ እንደሚያሳየው ከሆነ ከሰባሰባት ሺህ በላይ ዜጎች ለአስቸኳይ የምግብ እርዳታ ተጋልጧል። በሁለቱም ወረዳዎች የድርቁ መንሴም የዝናብ እጥረትና በአካባቢው ለዓመታት ዘልቋል የተባለው የጸጥታ ችግር መሆኑን በተደጋጋሚ ተገልጿል። የደቡብ ክልል መንግስት ድጋፍ እንዲያደርግና የእርዳታ እህል እንዲያቀርብ ጥያቄ ቢቀርብም በቂ ድጋፍ አልተደረግም ነው የተባለው። እርዳታው በአጭር ጊዜ ውስጥ የማይደርስ ከሆነ በረሃብ ምክንያት የሰዎች ህይወት የማለፍ ዕድሉ ከፍተኛ ነው ሲሉ የቡርጂ ወረዳ የግብርና ጽሕፈት ቤት ኃላፊ አቶ ሽብሩ ለአሜሪካ ድምፅ በስልክ ገልጿል። ከዚህ በኋላ ኖርማሊ የሚጠበቀው ሞት ነው። ምንም የምንደብቀው ነገር የለም። ለመንግስት ገጠር ላይ ኖርማሊ ወርደን የምናየው ነገር አለ። ይህን እንኳን ሰው የሚበላውን የሚቀምሰውን አቶ በጣም በቃ በከፋ ሁኔታ ውስጥ ነው ያለው። አሁን ያለው ሁኔታ በጣም አሳሳቢ ነው። በደቡብ ክልል የአደጋ ስጋት ተጋላጭነት ላይ የክልሉ አደጋ ስጋት ስራ አመራር ምክር ቤት ዛሬ ውይይት ያደረገ ሲሆን የክልሉ ርዕሰ መስተዳድርና የአደጋ ስጋት ስራ አመራር ምክር ቤት ሰብሳቢ አቶ ርስቱ ይርዳው ከበልግ ዝናብ መዘግየትና መቆራረጥ ጋር ተያይዞ የምርት መቀነስ መኖሩን ገልጿል። በክልሉ 3.4 ሚሊዮን ዜጎች ለምግብ እርዳታ መጋለጣቸውን ከዚህም ውስጥ ከ2.4 ሚሊዮን በላይ ለሚሆኑ ዜጎች አስቸኳይ ድጋፍ እንደሚያስፈልጋቸው አቶ ርስቱ ተናግሯል። ሲር ዛሬ የክልሉ የመንግሥት ቴሌቪዥን ጣቢያ ዘግቧል። በተለይ ከ700 ሺህ በላይ ዜጎች የቅርብ ክትትል እንደሚያስፈልጋቸው በጥናት መለየቱንም ገልጿል። የክልሉ መንግስትም አቅሙ የፈቀደውን ሁሉ በማድረግ ዜጎችን የመደገፍ ስራ ይሰራል። ብሏል ያሉት ሩስ መስተዳድሩ ችግሩ ከክልሉ መንግስት አቅም በላይ ስለሆነም የፌደራል መንግስትና አጋር አካላት ድጋፍ እንደሚያሻም ጠቅሰዋል። የክልሉ የአደጋ ስጋት ስራ አመራር ምክር ቤት በጉዳዩ ላይ ተወያይቶበት አቅጣጫ እንደሚያስቀምጥም ተጠቁሟል። በኢትዮጵያ የዩኤስ ኤድ ዲሬክተር ሲያን ጆንስ በድርቅ ምክንያት በአገሪቱ 7.4 ሚሊዮን ኢትዮጵያውያን ለአስቸኳይ የምግብ እርዳታ መጋለጣቸውን ጠቅሰው ዩኤስ 488 ሚሊዮን የአሜሪካ ዶላር ድጋፍ ማቅረቧን ተናግሯል። አሁን በአገሪቱ የተከሰተው ከ120 ዓመታት በኋላ የታየ አስከፊ ድርቅ ነው ስሉም አክለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ አመሰግናለሁ። ዮናታን አድማጮች፣ በተከታዩ ርዕስ ደግሞ ወደ ጎንደር እናልፋለን። በሰሜኑ የአገሪቱ ክፍል በተካሄደው ጦርነት ሳቢያ ከትግራይ ክልል ተፈናቅለው በማዕከላዊ ጎንደር ዞን ጎንደር ከተማ አቅራቢያ አዘዞ ቀበሮ ሜዳ በተባለ መጠለያ ጣቢያ የሚገኙ የአማራ ብሔር ተወላጆች ችግር ላይ መሆናቸውን ተናገሩ። ሶስት ሺህ የሚደርሱ እነኚህ ተፈናቃዮች ዓለም አቀፍ የእርዳታ ድርጅቶች መጠለያ ከመስራታቸው ውጪ ድጋፍ ያደረገላቸው አካል የለም ነው ያሉት። በአንጻሩ ድጋፍ የሰጠውን የጎንደር ጎንደር ከተማ ሀልፍ አመስግነዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅ አለም ሰሞኑን ለህዝብ እንደ ራሴዎች ባቀረቡት ዘገባ አንድ ነጥብ አራት የሚደርስ በሚሊዮን መቆጠሩ ነው። በጦርነቱ ሳቢያ የተፈናቀሉ ዜጎች መኖራቸውን ገልጠው በቂ ድጋፍ እያገኙ ግን አይደለም ብለዋል። ለድጋፉ መስተጓጎል ደግሞ ዓለም አቀፍ ድርጅቶች በሚፈለገው መጠንና ፍጥነት እርዳታ ማቅረብ ባለመቻላቸው ነው ሲሉም አስረድተዋል። አስቴር ምስጋናው ናት ያጠናቀረችው። ይህ ገና በልጅነት እድሜዋ ነበር በስራ ፍለጋ ሰበብ ከሰሜን ጎንደር ዞን ጃና ሞራ ወረዳ ወደ ትግራይ ክልል ሽራሮ እንዳቀናች የምትናገረው። ከዚያም ትዳር መስርታ ሁለት ልጆቿን ወልዳ ትኖር ነበር። ጥቅምት 24 ቀን 2013 ዓ.ም የተከሰተውን ጦርነት ተከትሎ የኖሮችበትን ቀየ ለቃ ወደ አማራ ክልል አዘዞ ቀበሮ ሜዳ መጠለያ ጣቢያ እንደመጣች ትናገራለች። አንድ አማራ እዚህ እንዳይቀር አማራ የተባለ በቃ ይውጡ ተባለ። ከዛ ወጥተን ንብረት አልያዝንም፣ ሁሉንም ነገር አልያዝንም፣ አንዲት ነገር አልያዝንም። በዛ በቃ ዝም ብለን መጣን፣ ከዚህ ገባን። የጎንደር ሕዝብና የአዘዙ ሕዝብ ሩዝ ትኩስ ሩዝ እየተሸከሙ ወጥ እዚህ መጥተው እየሰሩ እንጀራ እያዋጡ ከዚህም እኮ እየጋገሩ እያመጡ በቃ አስተናግደውናል ማለት ነው። ያን ያለምነሽ የአራት ወር ነፍሰ ጡር ነበረች። ከአምስት ወር በኋላ በስደት መንታ ሴት ልጆችን እንደወለደች ትናገራለች። አሁን በመጠለያ ጣቢያ ውስጥ አራት ልጆቿን ይዛ በስቃይ እያሳለፈች መሆኗንም ነግራናለች። ችግር ውስጥ ምንም ሊዋገድልን አልቻልን። በቃ እንዴት አርገንስ ልጆቻችን እናሳል እዛ በዚህ ደግሞ ትኋኑ በቃ እየተበላ ቁንጫው መከራ ነው። አይጥ መከራ ነው። ዱቄት ብናስቀምጥ መዳበሪያ በቃ ምን ጥልጥል ነው የሚያደርጉ። በራሳችን ላይ እየዘለሉ ነው በቃ የሚያድሩት ማለት ነው። ልጆች ራሱ አይተኙ ሲያለቅሱ ነው የሚያድሩ። አሁን በጣም በጣም እየቸገረኝ ነው በቃ። ልክ እንዳለምነሽ፣ አለምነሽ በዚሁ አዘዞ ቀበሮ ሜዳ መጠለያ ጣቢያ የሚኖሩ ጥሩ እያስማረና መሰረት ሙሉ ጌታ የተባሉ ተፈናቃዮች ችግር ላይ መሆናቸውን ገልጸውልናል። ትግራይ ነው የመጣን እና አሁን እኛ ጋር ችግር ምግብ በጣም ችግር አለብን፣ ነው ዘይት የለውም፣ ስንዴ ብቻ ነው የሚመጣ ስንዴ ደግሞ በአምስት ወር አንዴ ነው የሚመጣ። ያው እንደ እሷ ነው ጥሮ ሆናል። ዞሮ ዞሮ መጠለያ ብቻ ነው እንጂ ሌላ ነገር ምንም የመጣልን ነገር የለም። ከመጣን ሁለት አመታችን ሆናል። አልታኘንም ደስታው እርዱን በቃ ይሁን ነው ባጭሩ ማለት ነው። ምንም ነገር የለም። ምግብ በአምስት ወር በስድስት ወር እየመጣ እሱ በአንድ ራስ አስራ አምስት ኪሎ ነው። በጣም ችግር ላይ ነው ያለ መንግስት። አስራ አምስት ኪሎ ያችን በስድስት ወር በአምስት ወር ቢያመጣትም ዘይት የለም፣ ች የለም፣ አልባሳት የለም፣ ምኝታ የለንም። ራሱ ምኝታ አሁን ገብቶች ብታይ አልቅሰሽ ነው ምኝታ የለንም። በዛ ላይ ይሄ ፍልሃ ምስጥ ይሄ ምኝታ ስለሌለን ምስጥ ገደለ። ጭራሽ መንግስት አላየ። ስለዚህ እናንተ ቢሆን ተባብራችሁ አንድ ነገር አድርጉልኝ። ህዝብ እንደ ህዝብ እንታይ። ሌላ ተፈናቃይና እኛ ተፈናቃይ አንድ አይደለም ያለ በጣም ይከፋል። ወጣት ምላሽ ታከለ በመጠለያ ጣቢያው አስተባባሪ እንደሆነ ይናገራል። ሶስት ሺህ የሚጠጉ ተፈናቃዮች በሰብአዊ ድጋፍ ሰጪ ተቋማት ዘንድ ትኩረት የተነፈጋቸው መሆናቸውንም ያስረዳል። ሰው ያለ ማለት በተጨባጭ የመጠለያ ጥበት አለ። ወደ 13 ብሎኮች ነው ያለው እዚህ ሌሎ የተቀረው በቤተሰብ ምናምን በቤት ጥበት ምክንያት ተጠግተው ያሉ በአዘዞ በዚህ ዙሪያ ምላሽ ከሲሉ ጋር ተቀላቅለው ነው ያሉ እዚህ ጋር አሁን ያለ 1500 በወራ አካባቢ ነው እዚህ ካምብ ውስጥ አይዲፒ ውስጥ የሚገኘው ማለት ነው። ታዩ፣ ይሄ ጭቃው እያየሹ ነው። በጣም ከባድ ነው። ድጋፍ የለም። የመንግስት እርዳታ የሚመጣው በአምስት ወር በስድስት ወር ነው። ስለዚህ በጣም አሁን ሰው እየተሰቃየናለ። ህጻናት አሉ፣ አቅመ ደካማዎች አሉ፣ ወላድ አጥዎች አሉ፣ በሽተኞች አሉ። እነሱ በጣም እየተቸገሩ ነው ያለ። ወጣቱም ቢሆን ያው የተቸገር ነው። ስራ የለም። ሁ እስካሁን ድረስ የዞት ያለን ህዝብ ጎንደር አዘዞ ያው የበሰለ እንጀራ ምናምን እየጫኑ እያመጡ ነው እስካሁን የያዙን እንጂ መንግስት ምንም አይነት ድጋፍ የለም። እንዲያውም ይሄ መጠለያ እኔ ምንም እውቅና ሊሰጠው አልቻለም። እስካሁን ድረስ አሁን ሌላ ቦታ ላይ እንደዚህ ዲ ዳባት ምናምን እንዳባርቀለ በጣም ድጋፍ እየተደረገላቸው ነው። ወልድ ልጅቢጂን አለ ምናምን፣ ሌሎች ድጋፎች ኤን ጂ ዎች አሉ። ስለዚህ እዚህ ጋር ምንም አይነት ድጋፍ እየተሰጣለ ነው። ረጅ ድርጅት የሚባል የለም። በቃ አሁን ይህን ሼልተር የሰራውን የምታዩ ያለን አይኦኤም ብቻ ነው ኬንዳውን የሰራው። ከዛ ውጭ ምንም አይነት ድርጅት ድጋፍ የሚሰጥ የለም። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅ ያለም ሰሞኑን ለክልሉ የሕዝብ እንደራሴዎች ባቀረቡት ሪፖርት ላይ እንደተናገሩት በአማራ ክልል 11.6 ሚሊዮን የምግብ እርዳታ የሚያስፈልጋቸው ዜጎች መኖራቸውን ጠቅሰው ከእነዚህ ውስጥ 1.4 ሚሊዮን የሚሆኑት በጦርነት ምክንያት ከቀያቸው የተፈናቀሉ ናቸው። ዓለም አቀፍ ረጅ ድርጅቶች እና የብሔራዊ አደጋ ስጋት ስራ አመራር ኮሚሽን የሚያስፈልገውን ያህል ድጋፍ በተፈለገው መጠንና ፍጥነት እያደረጉ አለመሆኑን እና በመዋቅራዊ ችግር ምክንያት ለተፈናቃዮቹ በቂ ድጋፍ እየተደረገ እንዳልሆነ ተናግረዋል። ከተለያዩ ድርጅቶች እና ከመንግስት ከፌደራል መንግስት የሚመጣ ድጋፍ ይሄ በራሳችን ምንወስነው ሳይሆን በእነዚህ ድጋፉን በሚሰጡ አካሎች የሚወሰን ከመሆኑ ጋር ተያይዞ ፈጥኖ ተደራሽ በመሆን በኩል መሰረታዊ ክፍተት አለ። እሱን ለማስተካከል የክቡር ርዕሰ መስተዳደራችንን ስራውን በበላይነት የሚያስተባብረው የማህበራዊ ክላስተር አስተባባሪ ፌደራል መንግስቱና ረጅ ድርጅቶችንም እኛንም እየደገፉ በተቻለ መጠን ተደራሽ ለመሆን ጥረት ተደርጓል። ስለዚህ በተደራሽነት አንጻር የሚወሰን የሚታየው ክፍተት አንዱ ይሄ ነው። ሌላው መዋቅራችን ላይ የሚስተዋለው ችግር መዋቅር፣ ታች ያለው መዋቅር በስርጭት በኩል የሚስተዋሉ የስነ ምግባር ችግሮች አሉ። በተመሳሳይ ተፈናቃዩም ጋር የሚስተዋል ችግር አለ። ከሳምንት በፊት በማዕከላዊ ጎንደር ዞን ዳባት ወረዳ ያሉ ተፈናቃዮቹን የጎበኙት በኢትዮጵያ የአሜሪካ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን በአማራ ክልል ለተፈናቀሉና የምግብ ዋስትና ችግር ያለባቸውን ጨምሮ 180 ሚሊዮን ዶላር ድጋፍ መደረጉን ተናግረዋል። ድጋፉ በሁሉም የአማራ ክልል አካባቢዎች እየተደረገ እንደሆነም ተናግረዋል። ሁሌም የድጋፍ ፍላጎቶች አሉ ያሉት አምባሳደሯ ተጨማሪ ድጋፍ እንደሚያስፈልግም ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር። አድማጮች፣ በተከታዩ ርዕስ ደግሞ ከጎንደር ወደ አፋር ክልል እናልፋለን። ከጅቡቲ ወደ ትግራይ የሚሄዱ የእርዳታ እህል የጫኑ ተሽከርካሪዎች በኢትዮጵያ የአፋር ክልል ያልፋሉ። ሆኖም በመተላለፊያው መንገድ ዳርና ዳር የሚኖሩ ሰዎች የሚበሉት እንደሌላቸውና ልጆቻቸውም ለህልፈት እየተዳረጉባቸው መሆኑን ይገልጣሉ። በስፍራው የሚገኘው ባልደረባችን ሄንሪ ዊልክንስ በድርቅና በጦርነቱ ሳቢያ ተጽዕኖ አጣብቅኝ ውስጥ የገቡትን በአፋር ክልል ኤሬፕቲ ከተማ የሚኖሩ ነዋሪዎችን ና አፋር ክልል ተገቢውን ድጋፍ እንዲያገኙ ድርቁ አስጊ ሁኔታ ፈጥሯል፣ ይላል መታወጅ ያለበት የሚሉት የእርዳታ ሰራተኞችን አነጋግሮ ያጠናቀረውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች። በአፋር ክልል ኢሬብቲ ከተማ ዋና መንገድ ዳር ላይ የምትኖረው አይሻ መሐመድ ከቤተሰቧ መካከል የተወሰኑት በረሃብ ምክንያት ህይወታቸውን ማጣታቸውን ትገልጻለች። ነሐራክ አካኩዲና ናሩ አቶ እኔ ለካልጊረገሴ በቂ ምግብና መጠጥ የለም። የምንለብሰው በቂ ልብስና ብርድ ልብስም የለንም። መጀመሪያ ከእግዚአብሔር ቀጥሎ ከመንግስት ብቻ ነው እርዳታ የምንጠብቀው። አይሻ በኢትዮጵያ በግጭት ምክንያት ከቤት ንብረታቸው ከተፈናቀሉ ከአምስት ሚሊየን የሚበልጡ ሰዎች መካከል አንዷ ናት። ከጎረቤት ሀገር ጅቡቲ ወደ ትግራይ ክልል የሚተላለፉ የእርዳታ እህል የጫኑ መኪናዎች ከመኖሪያ ጎን ባለው መንገድ ላይ ሲተላለፉ ታያለች። የአሜሪካ ድምፅ ያነጋገራቸው የአፋር ነዋሪዎች ከክልሉ ጋር ጦርነት ያካሄደው ትግራይ ክልል እርዳታ ሲላክለት ለነሱ ምንም አይነት እርዳታ እየተደረገላቸው ባለመሆኑ ቅሬታቸውን ይገልጻሉ። ሰብአዊ እርዳታ ለጠላቶቻችን ሲላክ በሀዘኔታ እናያለን። በአፋር ክልል ያሉ ሰዎች አንድ ወር ሙሉ ምንም አይነት እርዳታ አልደረሳቸውም። እኛ ርሃብ ውስጥ ሆነን እርዳታው ወደ ትግራይ ሲሄድ እናያለን። የዩናይትድ ስቴትስ ተቋም የሆነውና የምግብ እጥረትን የሚከታተለው የረሃብ አስቀድሞ ማስጠንቀቂያ ስርዓት ትስስር የተሰኘው ተቋም በትግራይ ክልልም ረሃብ ገብቶ ሊሆን ይችላል ይላል። ወደ ትግራይ ክልል እርዳታ እንዳይደርስ ማዕቀብ ተጥሎ ነበር፤ ማለት የእህል እርዳታን ይገድባል። ወደ ክልሉ በቂ ነዳጅ እንዳይገባ መደረጉም ምግብ ወደ ገጠራማ የክልሉ አካባቢዎች ለማድረስ አዳጋች ያደርገዋል። ይህ በኢሬብቲ ጊዜያዊ መጠለያ ጣቢያ ውስጥ ይኖሩ የነበሩ ሰዎች የተቀበሩበት የመቃብር ስፍራ ነው። እጅግ በጣም ትንሽ ሆኖ የሚታየው መቃብር ከአንድ ዓመት በታች የነበረ ህፃን ነው። የአሜሪካ ድምፅ ከገለልተኛ አካል ማጣራት ባይችልም ነዋሪዎቹ እንደሚሉት የተወሰኑት ሰዎች የሞቱት በረሃብ ምክንያት ነው። በአፋር ክልል የሚንቀሳቀሱ መንግስታዊ ያልሆኑ ተቋማት እንደሚሉት ከትግራይ ጋር ከተካሄደው ጦርነት ለማገገም ከሚደረገው ጥረት ጋር የተያያዙ ችግሮች ታሪካዊ ከሆነው ድርቅ ጋር ተጣምሮ በክልሉ ለሞት የሚያደርስ አስጊ ችግር ፈጥሯል። ከሰብአዊ ድጋፍ አንጻር የምንማጸነው ድርቁ በይፋ እንዲታወጅ ነው። ምክንያቱም እኛ ለማህበረሰቡ እያደረግን ያለነው ነው በጣም ትንሽና ከሚፈለገው ድጋፍ አንጻር እዚህ ግባ የማይባል ነው። ማህበረሰቡ ውስጥ በሚቀጥሉት ሁለት ወይም ሶስት ሳምንታት ውስጥ ሊሞቱ ይችላሉ ብለን የምናስባቸውን እንመርጥና የቀሩት የበለጠ ችግር ውስጥ እንዲገቡ እንተዋቸዋለን። የአፋር ክልል አስተዳደር በክልሉ ድርቅ መግባቱን በይፋ ላለማወጅ ለምን እንደወሰነ ባለስልጣናቱ እንዲነግሩን ጥያቄ ብናቀርብም ምላሽ ማግኘት አልቻልንም። የተባበሩት መንግስታት የዓለም ምግብ ፕሮግራም በበኩሉ ለአሜሪካ ድምፅ በኢሜይል በላከው ምላሽ ተቋሙ በመንግስት በቀረበለት ጥያቄ መሰረት ተቋሙ በመንግስት በቀረበለት ጥያቄ መሰረት በአፋር ክልል ወደ 650 ሺህ ለሚጠጉ ሰዎች የምግብ እርዳታ እንደሚሰጥና እርዳታውን በኢረብቲም እናደርሳለን ያለ ሲሆን፣ ሆኖም መንግስት እርዳታ ባልጠየቀባቸው አካባቢዎች ወይም እርዳታ እንዲሰጣቸው ላልተባሉ ሰዎች እርዳታ አናደርስም ሲል ገልጿል። በአፋር ክልል የሚገኘው አስቸኳይ የተመጣጠነ ምግብ አስተባባሪ ንዑስ ክፍል እንደሚለው ግን በአሁኑ ወቅት በአፋር ክልል 1.3 ሚሊዮን ሰዎች የምግብ እርዳታ ያስፈልጋቸዋል። በመንግስት ወጪ የሚንቀሳቀሰው የኢትዮጵያ ሰብአዊ መብቶች ኮሚሽን ሐምሌ 19 ባወጣው ሪፖርት ድርቅ ባጠቃቸው አካባቢዎች እርዳታ እንዲደረግ ጥሪ ያቀረበ ሲሆን ለደረሰው ውድመት አስቀድሞ ማስጠንቀቂያ አለመኖሩን ጨምሮ አውግዟል። ሪፖርቱ የአፋር ክልልን ያካተተ ባይሆንም አብዛኛውን ትኩረቱን በደቡባዊው የሀገሪቱ ክፍል ላይ ያደረገ ነው። በሶማሌ ክልል ቀድሞውንም ብዙ ቁጥር ያላቸው ተፈናቃይና ስደተኞች ነበሩ። ስለዚህ ይሄ ለክልሉ ብቻ ሳይሆን ለመላው ሀገሪቱ ትልቅ ሸክም ነው። ይሄ ሪፖርት ሁኔታው የበለጠ ትኩረት እንዲያገኝና እርምጃ እንዲወሰድ ያንቀሳቅሳል ብለን ተስፋ እናደርጋለን። በአፋር ክልል የምትገኘው አይሻ ግን ሁኔታው ለእሷና ለቤተሰቧ ተስፋ አስቆራጭ መሆኑን እንደቀጠለ ነው ትላለች። በሄነሪ ዊልከንስ ስለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አመሰግናለሁ ስምኝሽ ክቡራትና ክቡራን አድማጮቻችን የምትከታተሉት የአርብ ምሽት ዝግጅታችንን ነው። አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምናልፈው። የታይዋን ጉዳይ በባይደንና የቻይናው መሪ ውይይት ዋና አጀንዳ ነበር ይላል። የዩናይት ስቴትስ ምክር ቤት አፈ ጉባኤና ናንሲ ፔሎሲ በታይዋን ጉብኝት ሊያደርጉ ይችላሉ የሚለው ዜና መሰማት ከጀመረበት ጊዜ አንስቶ በዩናይት ስቴትስና ቻይና መሀል ውጥረት አይሎ ባለበት በዚህ ወቅት ፕሬዚዳንት ጆ ባይደንና የቻይና ዋቻቸው ሺ ጂንፒንግ ትላንት ረዥሙን ወይም ትላንት ሐሙስ ረዘም ያለ የስልክ ውይይት ማድረጋቸው ተዘግበዋል። ናንሲ ፖሎሲ በታይዋን ጉብኝት የሚያደርጉ ከሆነ ዩናይትድ ስቴትስ ጠንከር ያለና የማይቀር አጻፋዊ እርምጃ ይጠብቃታል ስትል ቤጂንግ አስጠንቅቃለች። የዋይት ሀውሷ ዘጋቢ ፓቲ ዊዳ ክስዋራ ያደረሰችንን የዚህን ዘገባ ዝርዝር እንግዲ ወልዴ እንደሚከተለው ያቀርበዋል። ቻይና ታይዋንን የምትወር ከሆነ የሚሆነውን የሚያሳይ ዓመታዊ ወታደራዊ ልምምድ በምታደርግበት ወቅት ፕሬዚዳንቷ ሺ ጂንፒንግ ከአሜሪካ ፕሬዚደንት ጆ ባይደን ጋር በስልክ ተነጋግረዋል። ይህም ባይደን ስልጣን ከያዙ ለአምስተኛ ጊዜ መሆኑ ነው። የዋይት ሀውስ ፕሬስ ኃላፊ ካሪን ዣንፔር ስለ ሁለቱ ወገኖች ንግግር ይህን ብለዋል። በሩሲያ ዩክሬን ላይ ስለሚደረገው ጦርነትና በዓለም ላይ ስላስከተለው ተጽዕኖ ሀሳብ ተቀያይረዋል። ከዛም ታይዋንን በተመለከተ የአሜሪካ ፖሊሲ እንዳልተቀየረና ና በአንድ ወገን በተናጠል የሚደረግና ሰላምና መረጋጋትን በታይዋን የባህር ወሽመጥ ለማወክ የሚደረግን ጥረት አሜሪካ እንደምትቃወም ፕሬዚዳንት ባይደን በአጽንኦት ተናግረዋል። የስልክ ንግግሩ በሁለቱ መካከል ተፈጥሮ ያለውን ውጥረት ማብረድ አልማብረዱን ባለሥልጣናት አልተናገሩም። ንግግሩን በተመለከተ ሁለቱም ወገኖች የሚሰጡት መረጃ በጣም ውስን ነው። ይህን በማስመልከት ሮበርት ዳሊ ከዊልሰን ሴንተር ይህን ይላሉ። ዋሽንግተንም ሆነ ቤጂንግ ከእንዲህ አይነት ውይይት በኋላ ለህዝብ በሚቀርብ መግለጫ ላይ አንዱ ወገን ራሱ ያለውን ይናገራል እንጂ ከሌላኛው ወገን ስለሰማው አይናገርም። ታይዋን የንግግሩ ዋና ትኩረት ነበረች። የአሜሪካው ምክር ቤት አፈጉባኤ ናንሲ ፔሎሲ ቻይና እንደ ግዛቷ በምትቆጥራት ታይዋን ጉብኝት ሊያደርጉ ይችላሉ የሚል ያልተረጋገጠ እቅድ ከተሰማ በኋላ በተፈጠረው ውጥረት ምክንያት የአየር ጥቃት ሲደርስ ስለሚደረግ ጥንቃቄ ታይዋን ልምምድ በማድረግ ላይ ነች። ናንሲ ፔሎሲ ታይዋንን ስለመደገፍ አስፈላጊነት ይናገራሉ። እኛ ለታይዋን ያለንን ድጋፍ መግለጻችን አስፈላጊ ነው። ማናችንም ብንሆን ታይዋን ነጻ ትሁን ብለን የተናገርን አይመስለኝም። ያንን የምትወስነው ታይዋን ነች። ጉዳዩ የሚፈጸም ከሆነ በኃይል መልስ እንደምትሰጥ ቤጂንግ ደጋግማ አስጠንቅቃለች። ዣው ሊን፣ ከቻይና የውጭ ጉዳይ ሚኒስቴር እንዲህ ብለዋል። ይህ አሜሪካ ግፊቷን ቀጥላ በወሳኝ ጉዳዮች ላይ ቻይናን የምትጋፋ ከሆነ የማይቀር የአጽፋ እርምጃ ይጠብቃታል። ለሚፈጠረው ችግር ኃላፊነቱን የሚወስደው የአሜሪካ ወገን ነው። ቺፕስ አክት በመባል የሚጠራውን ሕግ የአሜሪካ ተወካዮች ምክር ቤት ትናንት አጽድቋል። ሕጉ የአሜሪካንን ተወዳዳሪነት ለማሳደግ የኤሌክትሪክ አስተላላፊ የሆኑትን ዕቃዎች ማምረት ለምርትና የሳይንስ ምርምር መዋለ ንዋይ መመደብንና የመሳሰሉትን ይመለከታል። ቻይናን ለመገዳደር ታስቦ የሚደረግ ጥረት ነው። ፓትሲ ዊዳኩስዋራ ከዋይት ሀውስ ለላከችው ዘገባ እንግዲ ወልድነኝ ከአሌግዛንድሪያ ቨርጂኒያ። እንግዱን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችን ነው። አሁን ወደ ቅንብሮች ክፍለ ጊዜ ነው የምናልፈው። የኢትዮጵያ መንግስት ሸኔ ብሎ የሚጠራቸው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚጠሩት ታጣቂዎች በሚንቀሳቀሱባቸው የኦሮሚያ ዞኖች ውስጥ በጸጥታ ሳቢያ አርሶ አደሮች የግብርና ስራቸውን እየሰሩ አለመሆኑ ነው የተገለጸው። ከምስራቅ ወለጋ፣ ሆሮ ጉዱሩና ሰሜን ሸዋ ዞኖች ያነጋገር ናቸው። አርሶ አደሮች በጸጥታው ችግር ሳቢያ የምርት ማሳደጊያና ምርጥ ዘር እያገኘን አይደለንም፣ የመኸር ወቅትም እያለፈ ነው ሲሉ አመልክተዋል። የኦሮሚያ ክልል ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ሀይሉ አዱኛ ሸኔ ያሏቸውን ታጣቂዎች በሚንቀሳቀሱባቸው አካባቢዎች ለአርሶ አደሮች የሚጓጓዝ የግብርና ግብዓቶች ይዘረፋሉ የተረፈውንም ያቃጥላሉ ሲሉ ተናግረዋል። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ በበኩላቸው መንግስት የሚያቀርባቸውን ወንጀላዎች እንደማይቀበሉ ይናገራሉ። ናኮር መልካና ያጠናቅረው እንደ ኦሮሚያ ክልል ስምንት ዞኖች በጸጥታ ችግር ውስጥ ናቸው። ከስምንቱ ዞኖች አራቱ የወለጋ ዞኖችና ምዕራብና ሰሜን ሸዋ በክረምት ወቅት ሰፊ የእርሻ ስራ የሚከናወንባቸው ምርታማ ዞኖች ናቸው። ይሁን እንጂ ባለው የጸጥታ ችግር ከሶስት ዓመት ወዲህ አርሶ አደሮቹ እንደ ወትሮው የምህሪ ወቅት እየጠበቁ ስራቸውን ማከናወን እየቻሉ አለመሆናቸውን ነው የተናገሩት። የምስራቅ ወለጋ ኪረሙ ወረዳ ነዋሪ መሆናቸውን የተናገሩት ለደህንነታቸው ስባል ስማቸው እንዳይጠቀስ የጠየቁት ግለሰብ በወረዳው ባለው የጸጥታ ችግር ሳቢያ ሕዝቡ ውሎ ማደሩን እንጂ ግብርናውን ከተወ ሁለተኛ ዓመቱን ነው ብለዋል። ግዳ ኬሳ ኬስማ ናኖ ግዳ ያና ናኖ ኪረሙ ወለጋ አካባቢ በተለይ እኔ ያለሁበት ምስራቅ ወለጋ ኪረሙ ወረዳ እና አጎራባች ወረዳዎች ጊዳያና፣ እንዲሁም በሆሮ ጉድሩ ወለጋ አምሩና ሌሎችም ወረዳዎች ምርታማ አካባቢዎች ናቸው። ይሁን እንጂ ላለፉት ሁለት አመታት እና ዘንድሮም በጸጥታ ችግር እነዚህ አካባቢ ያለው ነገር ለማውራት አስቸጋሪ ነው። አሁን ስለ እርሻ ማንሳት ራሱ ከባድ ነው። ዛሬ ነው ወይስ ነገ ነው የምሞተው ብሎ በስጋት ውስጥ ያለ ህብረተሰብ ነው ያለው። እናም ምንም እየታረሰ አይደለም። ህዝቡ ችግር ውስጥ ነው። የሰሜን ሸዋ ያያ ጉልሌ ነዋሪ መሆናቸውን የጠቀሱት ለደህንነታቸው ስለምሰጉ ስማቸው እንዳይጠቀስ የጠየቁት ግለሰብ በበኩላቸው በወረዳ ውስጥ በመንግስትና በታጣቂ ኃይል መካከል በሚደረገው ውጊያና ፍጥጫ ምክንያት ህዝቡ ፍርሃት ውስጥ ነው አርሶ አደሩ የምርት ማሳደጊያ ግብአቶችን ማግኘት አልቻለም። በጣም ችግር ውስጥ ነን ሲሉ ተናግረዋል። አማ ናኖ ኬኘቲ ወንዲ ባይ ነ ያሱ ምንገረ ኬኘ ዳበበረኮ ነ ኬኛ ናምኒ ሂደሙ ናምኒ ዱ ገምለቹ ረዮቹ ለሰቡ ባ ለማን ራከ አሁን በእኛ አካባቢ በጣም አሳሳቢ የሆነው ጉዳይ በጸጥታ ችግር ምክንያት በሚደረገው ኦፕሬሽን በሁለቱም መካከል በሚደረገው ውጊያ ሰዎች እየሞቱ ነው፣ እየታሰሩ እንዳሉ ነው እየተናገርን ያለ ነው። ነገር ግን ከስድስት ወይም ከአምስት ወር በኋላ ህዝቡ በረሃብ ስለማለቁ ነው የምናወራው። ምክንያቱም መሬት እየታረሰ አይደለም። አንደኛ ነገር እዚያ አካባቢ መሬቱ ካለማዳበሪያ አያበቅልም። አሁን በሰሜን ሸዋ የአያጉለሌ ወረዳ ሰባት ቀበሌዎች ታጣቂዎች ይንቀሳቀሳሉ። ወደ ከተማ ደግሞ በመንግስት ጸጥታ ኃይል ተይዟል። እናም በማግስቱ በመንግስት ኃይል የተያዙ ማዳበሪያ አግኝተዋል። በታጣቂዎች የተያዙ ቀበሌዎች ደግሞ ማዳበሪያ አይሰጣቸውም። አሁን ህዝቡ በሁለት አካል መካከል እየተቸገረ ነው፣ ያሳዝናል። ታጣቂዎቹ ማዳበሪያ እኛንን የምንሰጠው አትቀበሉ ብለዋል። ለህዝቡም የወሰደ ሰው ይቀጣ ይሉ ነበር። ነገር ግን ለአርሶ አደሮች ምንም አልሰጡም። መንግስትም ታጣቂዎች የሚንቀሳቀሱበት አካባቢ ላይ ማዳበሪያ አይሰጣቸውም። ከጠላት ጋር ናችሁን ብሎ ነው የሚከለክላቸው። ስለዚህ በጣም አሳሳቢ ጉዳይ ነው። አቶ ሙላቱ ታከለ የሆሮ ጉድር ወለጋ ዞን ሆሮ ቡሉቅ ነዋሪ ናቸው። የፈለገ ሰው የአስተዳደር ነገር ግን ህዝቡ ሰላም ቢያገኝ ጥሩ ነው። ህዝቡ ሰላሙን አግኝቶ መሬቱን አርሶ ቢኖር፣ ኢንቨስተሮች በተሰጣቸው መሬት ላይ ማረስ ቢችሉ ተስፋ ነበርን። ነገር ግን ለም መሬት ይዞ በረሃብ ማለቅ ከባድ ነው። መንግስትም ሆነ ታጣቂዎቹ ህዝብን ማስቀደም አለባቸው። ህዝቡ እየኖር አይደለም ስጋት ውስጥ ነው። ረሃብ ሲጨምርበት ደግሞ ማሰቡ ራሱ ከባድ ነው። ያነጋገርናቸው ሰዎች የጸጥታው ችግር በዚህ ከቀጠለ የሚቀጥለው ዓመት ወደ ምግብ እጥረት ማምራቱ አይቀርም ስሉ ስጋታቸውን ገልጸዋል። ላብነትም በምስራቅ ወለጋ ዞን በዘንድሮ መሪ ወቅት ከ አራት መቶ ሺህ በላይ ሄክታር መሬት በዘር ለመሸፈን ታቅዶ በጸጥታው ችግር በአምስት ወረዳዎች በኪረሙ፣ ሳስጋ፣ ግዳያና እና ጉቦ ሰዩን ጨምሮ ከ24 ሺህ ሄክታር መሬት በላይ እስካሁን አልታረሰም ያሉት የዞኑ ግብርና ጽህፈት ቤት ኃላፊ አቶ አስፋው ሃምብሳ የምርት ማሳደጊያ አቅርቦት ችግር ግን የለንም ስሉ ለአሜሪካ ድምጽ ተናግረዋል። ያልታረሱ አካባቢዎች ውስጥ የጸጥታው ችግር ሲሻሻል ከወቅቱ ጋር የሚሆኑ እህል እንዲዘራ ይደረጋል ስሉም ኃላፊው አክለዋል። የኦሮሚያ ክልል ኮሚኒኬሽን ኃላፊ አቶ ሀይሉ አዱኛ አርሶ አደሮቹ ያነሱትን ቅሬታ በተመለከተ ምላሽ ሰጥተዋል። ኦሮሞ አከንጉደንዲነግ ንም የኦሮሞ ህዝብ በኢኮኖሚ እንዳያድግ እንዳይቀየር፣ እርሻውን እንዳያሻሽል ማዳበሪያና ምርጥ ዘር ለህዝቡ ሲጓጓዝ መንገድ ላይ ያቃጥላሉ። በምስራቅ ወለጋም በምዕራብ ወለጋም የታየው ይሄ ነው። በተለይ ማዳበሪያው አርሶ አደሮች ጋር እንዳይደርስ ህዝቡ እንዳያርስ አድርገዋል። አሁን በተጠቀሱ አካባቢዎች ላይ ግባቶቹ አርሶ አደሮች ጋር እንዳይደርሱ እንቅፋት የሆነው ይህ የአሸባሪ ኃይል ነው። መንግስት ግባቶቹ ቶሎ ወደ አርሶ አደሮች እንዲደርስ የጸጥታ ኃይሎችን በተለያዩ ዞኖች አሰማርቶ በተለይ የጸጥታ ችግር ባለባቸው አካባቢዎች ይህ ግባት እንዲደርስ አድርጓል። አቶ ኃይሉ አክለም ዘንድሮ የማዳበሪያ ዋጋ ንረትና እጥረት ማጋጠሙን ተናግረዋል። ሰደርካሩ ኢድለዱኛት ገቲን ጣዋ እንደበሌ በእርግጥ የማዳበሪያ ዋጋ በዓለም አቀፍ ደረጃ ጨምሯል፣ እጥረትም አጋጥሟል። ይሁን እንጂ መንግስት ድጎማ አድርጎበት በተቻለ መጠን አስገብቶ ለአርሶ አደሩ እየሰጠ ይገኛል። በግባቱ የዋጋ ንረትና እጥረት ምክንያት ችግር ነበር። አሁን ግን መንግስት ችግሩን እየፈታ ነው። አሁንም አቅርቦቱ ለበጋም ለመርም ወቅት ይቀጥላል። ነገር ግን የጸጥታ ችግር ባሉባቸው ዞኖች ውስጥ ትልቁ ችግር የታጣቂው ኃይል ነው። መጓጓዣ ተሽከርካሪ ሳይቀር ነው የሚያቃጥሉት። መንግስት ኃይሉን በአንድ እጅ የደመሰሰ በአንድ እጅ ደግሞ ልማቱን ይቀጥላል። በተለይ በሰሜን ሸዋ ዞን የአያጉለሌ አካባቢ የሚንቀሳቀሰው የታጠቀው ኃይል ህብረተሰቡ ማዳበሪያ ከመንግስት እንዳይቀበሉ እንደሚሉ ከህብረተሰቡ ለተነሳው ቅሬታ፣ እንዲሁም የኦሮሚያ ክልል መንግስት ግብአቶቹ አርሶ አደሮቹ ጋር እንዳይደርስ ታጣቂዎቹ እንቅፋት ሆኗል ስል መውቀሱን በተመለከተ የኦሮሞ ነጻነት ስራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ መልስ ጥተዋል። ልቀባ ቆቴቡላ ጣዎ አክሳን ሞቱማራንብ በመጀመሪያ አርሶ አደሮች ማዳበሪያ ከመንግስት እንዳይገዙ መከልከል መርሃችን አይደለም። በተጨባጭ ያለው በኦሮሚያ ብዙ አካባቢዎች ላይ የመንግስት ባለስልጣናት ለራሳቸው ግል ጥቅም በዚህ አስቸጋሪ ጊዜ ውስጥ አርሶ አደሮችን ያስቸግራሉ። በዚህ ጉዳይ ላይ ምርመራ እናደርጋለን። በእውነት የእኛ ኃይሎች ከሆኑ እናስተካክላለን። የኢትዮጵያ መንግስት በኦሮሚያ ክልል ውስጥ ለተፈጸሙ ጥቃቶች የታጣቂውን ኃይል ተጠያቂ ቢያደርግም የታጣቂው ኃይል ግን ውንጀላውን እንደማይቀበል ስናገር ቆይቷል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ፀሐይ ዳምጦን አመሰግናለሁ። አድማጮች አሁን አንድ ዜና ደርሶናል። ኦሬገን ያሉ የኤርትራ አትሌቶች ተገኙ ይላል። ጠፍተዋል የተባሉት የኤርትራ አትሌቶች መገኘታቸውን የኦሬገን ዩኒቨርሲቲ ፖሊስ አስታወቀ። አራቱ አትሌቶችና አሰልጣኛቸው መገኘታቸውንና የደረሰባቸው ጉዳትም እንደሌለ የኤርትራ አትሌቲክስ ፌዴሬሽን ማሳወቁን የዩኒቨርሲቲው ፖሊስ የህዝብ ግንኙነት ኃላፊ ለአሜሪካ ድምፅ በላኩት ኢሜይል አስታውቀዋል። ቀድሞም ቢሆን አትሌቶቹ የደረሱበትን እንደማያውቅ ለፖሊስ ሪፖርት አድርገው የነበረው ፌዴሬሽኑ እንደነበረ የፖሊሱ መግለጫ አክሎ አመልክቷል። የኦሬገን ዩኒቨርሲቲ ፖሊስ በደረሰው ሪፖርት መሰረት ጠፉ የተባሉትን የኤርትራ አትሌቶች ከተፈላጊ ሰዎች መዝገብ ማውጣቱንና ጉዳዩንም መዝጋቱን አሳውቋል። አትሌቶቹ ከቡድናቸው ጋር እንቅስቃሴያቸውን መቀጠላቸውን ፌዴሬሽኑ እንደነገረው ፖሊስ ገልጧል። አትሌቶቹ የተሰወሩበት ምክንያትና አሁን የት እንዳሉ ከቡድናቸው ለማወቅ ጥረት እያደረግን ነው፣ ተጨማሪ እንዳገኘንም እናደርሳለን። የዩጂን ኦሬገን ውስጥ ሰሞኑን በተካሄደው 18ኛው የዓለም አትሌቲክስ ሻምፒዮና ላይ የተሰለፉ አራት የኤርትራ አትሌቶችና አንድ አሰልጣኛቸው የገቡበት ጠፉ መባሉን ከኦሬገን አካባቢ ቴሌቪዥን ጣቢያ ከቪኤኤል የሚያገኝ ነው መረጃ ጠቅሰን ትላንት መዘገባችን ይታወሳል። ወደ ተከታዩ ቅንብር ስናልፍ ለአካል ጉዳተኛ ተማሪዎች የሚሰጠው ድጎማ መቋረጥ በተማሪዎች ላይ ተጽዕኖ መፍጠሩን ይጠቁማል። በአማራ ክልል ዋግምራ ብሔረሰብ ዞን ዳህና ወረዳ የሚገኙ አካል ጉዳተኛ ተማሪዎች ከመንግስት የሚሰጣቸው ድጎማ በመቋረጡ በመቃብር ቤት ለማደርና ለምኖ ለመኖር መገደዳቸውን ነው ያስታወቁት። አካል ጉዳተኞቹ ከአምስት ወር በላይ ሊሰጠን የሚገባው ድጎማ ተቋርጦብናል። ከመንግስት አካልም የተሰጠን ምላሽ እስካሁን የለም ነው ያሉት። የብሔረሰብ ዞኑ ትምህርት መምሪያ የተፈጠረውን ችግር አምኖ በአዲሱ የበጀት ዓመት ክፍያቸውን ለመክፈል እንደሚሰራ አረጋግጧል። ይለናል መስፍን አራጌ ባጠናቀረው ተከታዩ ዘገባው ታደሰ ጌታዊ ይባላል። በዋግምራ ብሔረሰብ ዞን ዳህና ወረዳ ሲውራ በተባለች የገጠር ቀበሌ ነው የተወለደው። ገና በልጅነቱ ነበር የአይኑን ብርሃን ያጣው። የመራመድም ችግር እንዳለበት የሚጠቅሰው ወጣት ፈታኝ የህይወቱ ውጣ ውረዶችን እንዳሳለፈ ይናገራል። ግና ተስፋ መቁረጥ አያንበረክከኝም ይላል። ህልሜ የሚለውን ተምሮ የመለወጥ ዓላማ ለማሳካት በወረዳው ዋና ከተማ አምደ ወርቅ የመንግስት ትምህርት ቤት ውስጥ እየተማረ አስረኛ ክፍል መድረሱን በመዘከር ዝቅተኛ ገቢ ካላቸው ቤተሰ ቤተሰቦች የተገኘው ታደሰ የትምህርት ወጪውን የዕለት ጉርሱንና የማረፊያ ቤት ኪራዩን የሚሸፍነው መንግስት ለአካል ጉዳተኛ ተማሪዎች የሚሰጠውን ድጎማ በመጠቀም ነበር። ድጎማው መቋረጡን ተከትሎ ግን ለችግር እንደተጋለጠ ገልጿል። በየወሩ ሊከፈለኝ የሚገባውን የአምስት ወር ክፍያ ሳላገኝ ቀርቻለሁ። በአመት ለአልባሳት ይሰጠኝ የነበረው ስድስት መቶ ብር ተቋርጧል። ብሏል። ያች ድጎማዋ በመቅረቷ እንግዲህ ከእያንዳንዳችን የልብሱን ጨምሮ ሁለት ሺ ሰባት መቶ ነው የቀረብን። ሁለት ሺ ሰባት መቶ ብር ብትመጣ ለእኛ በጣም ብዙ አገዝ አላት። ስለዚህ ከሰዎች የምንፈልገው ድምፅ ሆኑን እባካችሁ፣ ድረሱልን እና የሚመለከተውን ደግሞ አናግሮ መፍትሄ የሚሰጣን ካለ ከብርቱ ተማሪዎች ተርታ ከተሸላሚ ኮከቦች ፈርጅ እፈረጅ ነበር የሚለው ታደሰ አሁን ተወዳዳሪነት ቀርቶ ክፍል ውስጥ ገብቶ ለመማር እያዳገተው እንደሆነ ጠቁመዋል። የሚገርም ለስነ ልቦና ተጽዕኖ እንድዳረግ ያደረገኝ ነገር አንዱ እየለመንኩ ነው። የክላስ ጓደኞች ራሱ እየሳቁብኝ እዛ ገብቼ ባለኝ ተሳትፎ እንኳን ለመሳተፍ ሳስብ ተጽዕኖ በጣም ደረሰብን። ተሸላሚ ከሚባሉት ተማሪ ተማሪዎች ግን ያው ይሄ ነገር ባለመሆኑ ባጀታችንን እነሱ ሊሰሩልን ባለመቻላቸው ህግም ስላጣን የፍትህ ያለህ እያለ ነው። ህይወትን ለመምራት አማራጭ ያደረገው ልመናም ለስነ ልቦና ጫና እንደዳረገው ጠቅሷል። እኔ በእውነቱ ይህንን ስነግር ራሱን ባየተናነቀኝ ነው። ከቤት ኪራይ እንድወጣ ተደርጌያለሁ። ከቤት ኪራይ እንድወጣ ተደርጌያለሁ። ማላውቀውን ልመናም ያው በዛች ድጎማ፣ በእርግጥ ህይወትን ብዙ መግፋት ባይቻልም የተወሰነች ታግዘኝ ነበር። ከዛች ድጎማ የማገኛት ነገር ምግብ እንኳን እንድቸገር ሆኛለሁ። ምግብ በኮንትራት ነበረ እያስመዘገብኩኝ የምበላው ከጥቃቅ ማለት ትንሽ ከሚሰሩ ምግብ ቤቶች ማለት ነው። በተወሰነ ነገር ግን ሙሉ አይደለም። ራት በልቼ ምሳል ደግመ ግን እሱንም እንዳጣን የተደረግኩት አሁን ባለመከፈሉ ሁሉም አገለልኝ። ሌላው አይነ ስውር አካል ጉዳተኛ አብርሃም ሹመት እትብቱ ከተቀበረበት ወላጆቹና ስድስት እህትና ወንድሞቹ ከሚኖሩበት ዳህና ወረዳ ዜሮ ዘጠኝ ቀበሌ ርቆ አምደ ወርቅ መኖር ከጀመረ ዓመታት አልፈዋል። የቤተሰቤ ናፍቆት በትምህርቴ ለማካካስ ያደረግኩት ጥረት ተስፋ ሰጥቶኝ ዘጠነኛ ክፍል ደርሼ የነበረ የሚለው አብርሃም በድጎማው መቋረጥ ለከፋ ችግር እንደተጋለጠ ተናግሯል። ከሐምሌ ሁለት ሺ አስራ ሶስት እስከ ሲዳር ባለው የነበረንን ያው ታቀዋለ ወቅታዊ የሀገራዊ ችግር ነበረ። በዚህ ችግር መንግስት ሰራተኛው የነበረው ደሞዝ ተከፍሎታል። የኛ ድጎማ ግን ምንም አይመለከታቸውም በሚል ነው የተከለከለ። ትከፍለኝ በነበረ በሶስት ካምሳው ቤት ክራይ ንስከፍል ነበር። ያ ሲቋረጥ ከዚህ ክራይ ተዋ ይወጥቻለሁ። ስድስት ልጆችን የሚያሳድጉት ቤተሰቦቼ ለወራት በዘለቀ ጦርነት ንብረታቸው ወድሟል። በዝናብ እጥረት ምርታ አላገኙም በዚህም ምክንያት እኔን የመርዳት አቅም የላቸውም የሚለው አብርሃም ከመንግስት ይደረግለት የነበረው ድጎማ መቋረጡን ተከትሎ ለምኖ መጉረስን መቃብር ቤት መተኛትን አማራጭ እንዳደረገ ይገልጻል ምኖራ ቤተክርስቲያን ላይ መቃብር ቤት ተሰጥቼ የምኖረው በዛ ልጅ ደግሞ ምግብ ራሱ ኮንትራት ምንሰሶስ ከምሳ ስለሆነ ያ በመቋረጡ ምግብ ያው ለምን እንድንበላ ይችላለን ነው በውስጥ መልቦና ጫና አለ ነገር ጎሎናል ችግሩ በትምህርቱ ውጤትም ላይ ያሳደረውን ተጽዕኖ አልደበቀም የትምህርት ገፍ ለ ተጓቶብኛል። ምክንያቱም የመበላው ሰዓት ላይ ልመና ሄዳለሁ። ልመና ሲሄድ ደግሞ በዛ ልብስ ክላስ ያልፈኛል። በዚህ ጉዳይ ውጤት ይቆልቁሎብኛል። ከአካል ጉዳተኞቹ በተገኘው መረጃ ድጎማው ከመቋረጡ በፊት ለአይነ ስውራን ሶስት መቶ አምሳ መስማት ለማይችሉ ሁለት መቶ አምሳ ና የአይምሮ እድገት ውስንን ለተላለባቸው አንድ መቶ ብር ገደማ በየወሩ ድጎማ ይደረግላቸው ነበር። በአመት ለአልባሳትም ስድስት መቶ ብር ሲሰጣቸው ነበር። በዋ ግምራ የሚገኙ ሌሎች ወረዳዎች ለአካል ጉዳተኞች የሚሰጠውን ድጎማ ሲያስቀጥሉ የዳህና ወረዳ በተለየ መልኩ ክፍያ ለመፈጸሙን ወቅሰዋል። በወረዳው በሚገኙ ሶስት ትምህርት ቤቶች ወደ ሁለት መቶ አካል ጉዳተኛ ተማሪዎች እንደሚገኙ አስተያየት ሰጪዎቹ ይናገራሉ። የዋግምራ ብሔረሰብ ዞን ትምህርት መምሪያ ምክትል ኃላፊ ፍታለሽ ምህረቴ ግን የችግሩን መከሰት አምነው ቁጥራቸውን ወደ 136 ዝቅ ያደርጉታል። በ2013 ዓመተ ምህረት ሐምሌ፣ ነሐሴ እና ወረራ በተደረገበት ሰዓትና ጊዜ ሁሉም ማህበረሰብ ተረጋግቶ ከቦታው ባለመኖራችን ምክንያት የልጆቹ ውዝፍ ክፍያቸው አልተከፈላቸውም። ወረዳው ከወረራው መልስ የተበጀተለት በጀት በቂ ባለመሆኑ የተነሳ ውዝፍ ክፍያቸውን አልከፈለም። ይሁን እንጂ የተማሪዎቹን ጥያቄ በአዲሱ በጀት ዓመት ለመመለስ ይሞክራል ሲሉ ቃል ገብተዋል። እንደ ብሔረሰብ አስተዳደር ጥያቄያቸውን እኛ ተቀብለን ከወረዳው ትምህርት ጽፈት ቤት ኃላፊ ጋራም በተመሳሳይ ከሚመለከታቸው አካላት ጋርም ተነጋግረን የነዚህ ልጆች ክፍያ ግዴታ እንደሆነ እንደሆነና መከፈል እንዳለበት ተግባብተን፣ ነገር ግን ልንከፍላቸው የሚገባው እነሱ የሚታገሱንና በሚቀጥለው በጀት ዓመት ክፍያ እንፈጽማለን የሚል ነው የተግባባ ነው። በተመሳሳይ ሁኔታ በህወሓት ቁጥጥር ስር ባሉ የአላማጣና አካባቢ ወረዳዎች ያገለግሉ የነበሩና በአማራ ክልል ሰሜን ወሎ ዞን የደሞዝ ክፍያቸውን ሲያገኙ የነበሩ የመንግስት ሰራተኞች ከአንድ ዓመት በላይ ምንም አይነት ክፍያ ሳያገኙ መቅረታቸውን ለአሜሪካ ድምፅ አስታውቀዋል። እንደ አስተያየት ሰጪዎቹ ኞቹ መምህራን ናቸው። ከቤት ንብረት ተፈናቅሎ ምንም አይነት ደሞዝ ሳያገኙ ለአመት መቆየት በተለይ ለአካል ጉዳተኞች ከባድ ነው የሚሉት በአላማጣ ከተማ በአማርኛ መምህርነት ሲያገለግሉ እንደቆዩ የሚናገሩት አይነስውር አብርሃም ወሰን ናቸው። ያው በተፈጥሮ ወቅታዊ ችግር ደሞዝ ይከፈልም ነበረ። ግን አሁን መንግስት ወዳለው አካባቢ እንኳን መጥተን ደሞዝ ከቀረ አመት ሆነን ማለት ነው። ጠይቀን ነበረ። ስንጠይቅ የሚሉት ለምሳሌ ዞን ላይ ያሉት አቋርጡ ተብለን ያቋረጥ ነው ይላሉ። ሰሜን ወሎ የሚከፍለን ማለት ነው። ዋግ ላይ ስትመጣ ደግሞ ለሌሎቹ ደግሞ ኮረም ምናምን ላሉት ደግሞ ዋግ ይከፍላል እና እኛ ስንጠይቅ ምንድን ነው የሚሉን አቋርጡ ተብለን ነው። በዚህ አጋጣሚ ዶክተር ጥላሁን የሚባሉ አሉ። የክልል ባለስልጣን ናቸው። እሳቸውንም አናግረን ነበር። ዞናቸው አላከልንም የምናውቀው ነገር የለም የሚል ነው መልስ የሚሰጡን። እስካሁን በቃ አመታችን ሆነ ማለት ከአልጉዳተኞች አለን አይደለም። ደሞዝ ቀርሶበት እና ደሞዝ ዝመቱ እንኳን ምን ያክል ሊሟላል ይችላል የሚለው ሰውን ደሞ ስታይ ከበድ ያደርገዋል። የኛም ኑሯችን አሁን ከእጅ ወዳፍ ነው። ከእጅ ወዳፍም ራሱ የሚጠፋበት ጊዜ አለ። እኔ በተመለከተ በልመና ነው ያለው። የሰሜን ወሎ ዞን ገንዘብ መምሪያ ኃላፊ ወይዘሮ ጀነት ያያለው ችግሩ የተከሰተው የማጥራትና የመለየት ስራው ረጅም ጊዜ በመውሰዱ ነው ብለዋል። ሐምሌ ላይ ያው በተፈጠረው ችግር ከአካባቢው ለቀን ወደ ደሴ በመሄዳችን እዛ አካባቢ የወጡትን እና ያመጡትን ግዴታ መለየት ነበረብን። የአካባቢ ማህበረሰብ ያው የተቀላቀለም ስለነበረ እሱ የመለየት ስራ ሰርተን በግንባር ወደ ደሴ ሄዱትን እየከፈልን ቆይተናል። ነገር ግን ከደሴ ከተመለስን በኋላ በተለያየ መንገድ በተለይ የካቲትና ጥር ላይ በስደት ከተለያዩ ከሶስቱም ወረዳ ወደኛ አካባቢ የመጡበት ሁኔታ አለ። የራያ አላማጣ አላማጣ ከተማና ራያ ባላ ነው። ስለዚህ እነሱ ወረዳዎች ላይ ያሉ የመንግስት ሰራተኛዎችን ከማጥራት አኳያ ሰፊ ጊዜ የጨረሰበት ሁኔታ አለ። የተለያዩ ዶክመንቶች በመጥፋታቸው ምክንያት ሰራተኛ ስለመሆናቸውን ማረጋገጥ ባለመቻሉ ለረዥም ጊዜ የተቆየበት አለ። በራያ አላማጣ አላማጣ ከተማና ራያ ባላ አካባቢዎች ከአራት መቶ በላይ የመንግስት ሰራተኞች ደግሞ ሳይከፈላቸው መቆየታቸው ሰዎቻቸውን ጠቁመው በቅርቡ በተደረገው መግባባት ክፍያቸውን ለመፈጸም ዝግጅቶች መጠናቀቃቸውን ገልጸዋል። መስፍን አራጌን እናመሰግናለን። ክብራትና ክብራን አድማጮች ሰዓታችን በመገባደዱ ለምሽት የያዝነውንም እዚሁ ላይ ማጠናቀቃችን ነው። ነገ ከምሽት ሶስት ሰዓት ላይ እንመለሳለን። ያስተናገድኳቸዋለሁ አሉላ ከበደ ከኤልያስ አስማርና ከተቀሩ ባልደረቦች ጋር በዚህ ተሰናበት ሰላም።